ፖሊስ የአቶ አብዲ መሐመድ ዘመዶች ምስክሮችን እያሰሩ ናቸው ሲል ለፍርድ ቤት አቤት አለ። በሶማሌ ክልል የቀድሞ ፕሬዝዳንት እና በሌሎች ሶስት ተጠርጣሪዎች ላይ የተጠየቀውን ተጨማሪ ምርመራ ጊዜ የፌዴራሉ ከፍተኛ ፍርድ ቤት አራተኛ የወንጀል ችሎት ፈቅዷል። በሌላ በኩል የፌዴራሉ ፍርድ ቤት አስረኛ የወንጀል ችሎት በሜቴክ የቀድሞ ዳይሬክተርና በሌሎች ተጠርጣሪዎች ላይ የተጠየቀውን የምርመራ ጊዜም በተመሳሳይ ፈቅዷል። አንድ ተጠርጣሪ ደግሞ በስልሳ ሺህ ብር ዋስትና እንዲፈቱ ትእዛዝ አስተላልፏል። መለስካቸው አመሃ ዝርዝሩን ይዟል። ፖሊስ የሶማሌ ክልል የቀድሞ ፕሬዚዳንት አቶ አብዲ መሐመድን የክልሉን የፖሊስ ኮሚሽነር ፈርሃን ጣሂርን የሴቶችና ህጻናት ቢሮ ኃላፊዋን ወይዘሮ ራሂማ መሐመድንና የዲያስፖራ ጉዳይ ኃላፊውን አቶ አብዱራዛቅ አሚንን በተመለከተ የጀመረው የምርመራ ስራ እንዳልተጠናቀቀ ለፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አስታውቋል። ፖሊስ በሰጠው ተጨማሪ ማብራሪያ ባለፉት የምርመራ ቀናት የአስራ አምስት ምስክሮችን ቃል መቀበሉን ከአስገድዶ መድፈር ጋር በተያያዘ ደግሞ የአስራ ሁለት ምስክሮችን ቃል መቀበሉን ወደ 9.4 ሚሊዮን ብር የሚገመት በጅጅጋ ከተማ የኢትዮጵያ መድን ድርጅት ንብረት መውደሙን የሚያሳይ ሰነድ መሰብሰቡን፣ ግድያ፣ ንብረት ማውደም እና የተለያዩ የወንጀል ድርጊቶች እንዲፈጽም ለተሰማራው ሕገ ወጥ የጥፋት ቡድን ወጪ የተደረገ ከአስር ሚሊዮን ብር በላይ የሚያሳይ ሰነድ መሰብሰቡንና በግፍ የተገደሉ ሰዎችን አስከሬን ከጅምላ መቃብሮች በማውጣት በክብር እንዲያርፍ እያደረገ እንደሆነ አስረድተዋል። ይሁን እንጂ ወንጀሉ ውስብስብና በተቀነባበረ ሁኔታ የተፈጸመው መሆኑ እንዲሁም ወንጀሉ የተፈጸመበት ስፍራ ሰፊና አስቸጋሪ መሆኑን ጠቅሰዋል። ከዚህ በተረፈም የቀድሞ የክልሉ ፕሬዚዳንት የአቶ አብዲ መሐመድ ዑመር ዘመዶች ምስክሮቹን እያስፈራሩበት መሆኑን፣ ሥራውን ይበልጥ እንዳወሳሰብበት ለፍርድ ቤቱ አስረድቶ ተጨማሪ የአስራ አራት ቀን የምርመራ ጊዜ እንዲሰጠው ጠይቋል። የተጠርጣሪዎቹ ጠበቆች የቀረበውን ተጨማሪ የምርመራ ጊዜ በብርቱ ተቃውመዋል። ጠበቆቹ ባቀረቡት ክርክር ፖሊስ ይሰጠኝ ብሎ ባመለከተው ተጨማሪ የምርመራ ጊዜ እሰራዋለሁ ብሎ ያቀረባቸው ዝርዝሮች ከዚህ በፊት ሰርቸዋለሁ ካለው የተለየ አይደለም። በተደጋጋሚ የተገለጹ ሥራዎችን ፖሊስ በመዘርዘር ላይ ነው የሚገኘው ብለዋል። ከዚህም በተረፈ የእያንዳንዱ ተጠርጣሪ መዝገብ አንድ ላይ በመሆኑ እያንዳንዱ ተጠርጣሪ በምን እንደተጠረጠረ በትክክል ማወቅ አይቻልም። ስለሆነም ለደንበኞቻችን መብት ለመከራከር አስቸግረውናል ሲሉ አቤት ብለዋል ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ የተከሳሽ ጠበቆችን ክርክር ውድቅ በማድረግ ፖሊስ የጠየቀውን ተጨማሪ የአስራ አራት ቀን ምርመራ ጊዜ ፈቅዷል በእነዚህ ቀናት የደረሰበትን ውጤትም እንዲያሳውቅ አዞ ለታሳስ 11 ቀን 2011 ዓ ም ቀጠሮ ቆርጧል በሌላ በኩል ደግሞ የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ለብይን ወንጀል ችሎት ለብይን ባዳር ቀጥሮት በነበረው በሜቴክ የቀድሞ ዳይሬክተር በነመጀር ጄኔራል ጀነራል ክንፈ ዳኘው ጉዳይ ላይ ትዕዛዝ ሰጥቷል። በዚህ መሰረት በአንደኛ ተጠርጣሪ በመጀር ጄኔራል ክንፈ ዳኘው ፖሊስ የጠየቀው የ14 ቀን ተጨማሪ የምርመራ ጊዜ ተገቢ ነው በማለት ከዳር 24 ቀን ጀምሮ በሚታሰብ ለታህሳስ አራት ቀን 2011 ዓ ም የምርመራውን ውጤት እንዲያቀርብ በማዘዝ ቀጠሮ ይዟል። ሁለተኛ ተከሳሽን አቶ ኢሳያስ ዳኘውን በተመለከተ ግን ፖሊስ በእሳቸው ምርመራ የቀረው ሥራ 14 ቀን ይወስዳል ብሎ ፍርድ ቤቱን ስላላመነ አስር ቀን ብቻ ተጨማሪ ምርመራ ጊዜ ፈቅዷል። ስለሆነም ታህሳስ 8 ቀን 2011 ዓ ም የምርመራውን ውጤት ይዞ እንዲቀርብ ትእዛዝ ሰጥቷል። በሌላ መዝገብ ፖሊስ ተጨማሪ 14 ቀን የምርመራ ጊዜ የጠየቀባቸው ተጠርጣሪ የብሔራዊ መረጃና ደህንነት አገልግሎት የቀድሞ ምክትል ዳይሬክተር የዶክተር ሐሽም ቶፊቅ ባለቤት ወይዘሮ ዊዳት መሐመድ ናቸው። ፖሊስ ባቀረበው አቤቱታ ተጠርጣሪዋ ባለቤታቸው ከተሰወሩ በኋላ የሚፈለጉ ሰነዶችን በማሸሽና ምንጩ ያልታወቀ ነው ባለው ንብረት በማከማቸት እንደጠረጠራቸው ቀደም ሲል በተፈቀደለት የምርመራ ጊዜ ለትግራይ ክልል ደብዳቤ መጽሐፉንና ሌሎች ተግባራትን እንዳከናወነ ገልጸዋል። ዋና ተጠርጣሪው ከነበሩበት የኃላፊነት ደረጃ አኳያ ሊፈሩና ሊሸሹ ይችላሉ። ስለሆነም ስለሆነም ለተጠርጣሪዋ ዋስትና ቢሰጣቸው ጫና ሊፈጥሩ ይችላሉ የምርመራ ስራውንም ሊያደናቅፉ ይችላሉ። ስለሆነም ፍርድ ቤቱ ተጨማሪ የአስራ አራት ቀን የምርመራ ጊዜ እንዲሰጠን ሲል አመልክቷል። የተጠርጣሪ ጠበቃ በበኩላቸው ይህን የፖሊስ ክርክር ተቃውመዋል። ባቀረቡት ክርክርም ደንበኛቸው የተጠረጠሩበት ጉዳይ የዋስ መብትን የሚያስነፍግ አይደለም ብለዋል። የዋስ መብት ህገ መንግሥታዊ መብት እንደሆነም አስረድተዋል። ፖሊስ በምርመራው ይቀረኛል ያለው ሥራም በመንግስት መስሪያ ቤቶች መካከል የሚደረግ የደብዳቤ ልውጥ ስለሆነ ተጠርጣሪዋ ስራውን ሊያደናቅፉ የሚችሉበት ሁኔታ የለም ሲሉ ተከራክረዋል። ጨምረውም ዋና ተጠርጣሪ በአሁኑ ጊዜ በቁጥጥር ስር አለመዋላቸው ፖሊስ ተጠርጣሪዋን እንደ መያዣ ሊጠቀምባቸው የሕግ አገባብ የለውም ሲሉ ክርክራቸውን አቅርበዋል። ፍርድ ቤቱ የግራ ቀኙን ክርክር ካዳመጠ በኋላ ወይዘሮ ዊዳት መሐመድ በ60 ሺህ ብር ዋስ እንዲፈቱ ወስነዋል። ይሁንና ከሀገር እንዳይወጡ ለሚመለከተው የመንግስት መስሪያ ቤት እንዲጻፍ ተጠርጣሪዋ ለዚህ ዋስትና የሚበቃ የገንዘብ ወይንም የሰው ዋስ ባቀረቡና እንዲጻፍ የታዘዘው የጉዞ እግድ ሰነድ ሲሟላ ከእስር እንዲፈቱ ፍርድ ቤቱ አዟል። ይህ ፍርድ ቤት በሌሎችም መዝገቦች ላይ የተለያዩ ትዕዛዞችን ሰጥቶ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ